እንደምናምሽታችኋል፣ የተከበራችሁ አድማጮቼ አስር የኤርትራ ብሔራዊ እግር ኳስ ተጫዋቾች ቦትስዋና ጥገኝነት ጠይቀው በቀሩ በአንድ ሳምንት ጊዜ ውስጥ ሰባት ቢሲክሌተኞች ወደ ኢትዮጵያ ከድተው መግባታቸው ተዘገበ። በሩጫ የኢትዮጵያ አትሌቶች በቫሌንሲያ ስፔን፣ እና በቶሮንቶ ካናዳ ድል ተጎናጽፈዋል። እነኚህንና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። አደገኛውን ድንበር አቋርጠው ኢትዮጵያ የገቡት ሰባቱ የኤርትራ ቢሲክሌተኞች ከሀገሪቱ የስፖርት ባለሥልጣናት ጋር የተሻለ የኑሮ ሁኔታን ጨምሮ በበርካታ ጉዳዮች ላይ አለመግባባት እንደነበራቸው ተገልጿል። ከሀገሪቱ አራት ክልሎች የአንደኛው የደቡቡ ግዛት አንደኛ ዲቪዚዮን ጋላቢዎች የነበሩት ሰባቱ ስፖርተኞች ላቀረቧቸው መሠረታዊ ጥያቄዎች ምላሽ ባለማግኘታቸው በውድድር መሳተፍ እንደሚቸገሩ አስታውቀው ነበር ተብሏል። ቪኦኤ ያነጋገራቸው ቢስክሌተኞች በጣም ያረጁ ቢሲክሌቶቻችን ለአደጋ እየዳረጉን በመሆናቸው እንዲቀየሩ ወይም እንዲታደሱ ጠይቀን መልስ አላገኘንም። ያ ካልሆነ ወደፊት አንወዳደርም በማለታችንም ወደ ወታደራዊ ካምፕ ትወሰዳላችሁ የሚል ምላሽ ተሰጥቶናል ብለዋል። ወደ ኢትዮጵያ ከገቡ በኋላ እጃቸውን ሰጥተው በአሁኑ ወቅት በሆቴል እንደሚገኙ ገልጸዋል። በቀጣዩ ዜና ትላንት በቫለንሲያ ስፔን፣ እና ቶሮንቶ ካናዳ ወደ ተካሄዱ የሩጫ ውድድሮች ወስዳቸዋለሁ። በዓለም ሀገር አቋራጭ የነሐስ ሜዳሊያ ተሸላሚዋ ኢትዮጵያዊት ነጻነት ጉደታ ናት። በዚህ ውድድር በአስደናቂ ሁኔታ ያሸነፈችው የ24 ዓመት ዕድሜ ያላት አትሌት ነጻነት ከራሷ ፈጣን ጊዜ ላይ አንድ ደቂቃ በላይ አንስታለታለች። የኮርሱንም ሬኮርድ አሻሽላለች። ከአንደኛ እስከ ሦስተኛ ያለውን ስፍራ በሙሉ የኢትዮጵያ አትሌቶች ጠራርገው በወሰዱት ውድድር መርታ ስትገባ ጊዜዋም ድንቅ ነው። አንድ ሰዓት ሰባት ደቂቃ ከ ሰላሳ ሴኮንድ ሲሆን ባለፈው አመት ኬንያዊቷ ኤሚሊ ሸበት ያስመዘገበችውን ስልሳ ስምንት ዜሮ አንድ አሻሽላለች። ወርቅነሽ ደበሌ ና ገነት ያለው ካሳሁን ሁለተኛ ና ሶስተኛ ወጥተዋል። በትላንቱ ታሪካዊቷ የቫሌንሲያ ከተማ ግማሽ ማራቶን ከተሳተፉት ውስጥ አስር ሺ ስምንት መቶ ሰማኒያ አራቱ ውድድሩን ፈጽመዋል። በሌላ የሩጫ ስፖርት ዜና በትላንቱ የቶሮንቶ ዎተር ፍሮንት ማራቶን የወቅቱን ከባድ ቀዝቃዛ አየር ተቋቁሞ ያሸነፉት የወንዶቹን የኬንያ የሴቶቹን የኢትዮጵያ ሯጮች ናቸው። የሴቶቹን ተዝናንተ ያለ ችግር ያሸነፈችው ሹሬ ደምሴ ናት። የ20 ሺ ዶላር ሽልማቱን ወስዳለች። የ19 ዓመት ዕድሜ ያላት ወጣቷ ሹሬ ደምሴ በዓለም የወጣቶቹ ማራቶን 2259 ነበር ዱባይ ላይ ያስመዘገበችው። ትላንት በ2237 ታጠናቃለች። በኮርሱ ታሪክ አራተኛው ፈጣን ጊዜ ተብሎላታል። ስድስተኛዋ ኢትዮጵያዊት መሆኗም ተገልጿል። በውድድሩ ታሪክ ስታሸንፍ ለዚህ ውድድር ጥሩ ልምምድ አድርጌ ያለው ለካናዳም እንግዳ ስለሆንኩ በማሸነፌ ተደስቻለሁ ብላለች ሹሬ። በወንዶቹ ያሸንፉት ኬንያውያን ናቸው። ኢሽማኤል ቼምታን በ2 09 አንደኛ፣ ጊልበርት ኪርዋ ከአንድ ሴኮንድ በኋላ ሁለተኛ ሆኖ ገብቷል። ላባን ኮሪር ሶስተኛ ሆነዋል። አትሌቲክሱ ይኸው ነው። ቀጥሎ ለእግር ኳሱ ስፖርት ዜና ወደ አዲስ አበባ ወስዳችኋለሁ። ገዛህን ጽዮን መስቀል መቀጠል ትችላለህ። አመሰግናለሁ ሰለሞን። የደሴቲቷ ሀገር ፓፑዋ ኒውጊኒ በሁለት ሺ አስራ ስድስት ከሀያ አመት በታች የሴቶች አለም እግር ኳስ ዋንጫን ታዘጋጃለች። የኢትዮጵያ ከሀያ አመት በታች የሴቶች ብሔራዊ ቡድን የካሜሩንና ቡርኪናፋሶ አቻዎቹን በደርሶ መልስ አሸንፎ ከወሳኝ ምዕራፍ ላይ ደርሷል። ትንንሾቹ ሉሲዎች ባለፈው ሳምንት ቡርኪና ፋሶን ሁለት ለባዶ አሸንፈው ትናንት በመልስ ጨዋታ አዲስ አበባ ላይ ደግሞ ባዶ ለባዶ ተለያይተዋል። እዚሁ አጠቃላይ ውጤት መሰረት የኢትዮጵያ ሴቶች ቡድን ሁለት ለባዶ አሸንፎ ወደ ቀጣይ የመጨረሻ ማጣሪያ ደርሷል ማለት ነው። በሌላው ጫፍ ደግሞ የጋና ሴቶች ብሔራዊ ቡድን ተመሳሳይ ማጣሪያዎችን በአሸናፊነት ተለማምዶ ከኢትዮጵያቸው ጋር የመጀመሪያ ማጣሪያውን በያዝነው ሳምንት መጨረሻ ላይ ያደርጋል። የኢትዮጵያና የጋና ከሀያ ዓመት በታች ሴቶች ብሔራዊ ቡድን ወደ ዓለም ዋንጫ ለማለፍ እኩል መቶ ሰማኒያ ደቂቃ ጨዋታ ብቻ ይቀራቸዋል። የኢትዮጵያ ወጣት ሴቶች ብሔራዊ ቡድን ዋና አሰልጣኙ አስራት አባተ የኤክስታችን እሁድ ከጋና ጋር ስለሚደረገው ማጣሪያ የሚከተለውን አስተያየትን ሰጥቷል። ገና ጠንካራ ቡድን ነው። በቅርብ እንኳን ከአስር በላይ ኢንተርናሽናል ተደረገ ያለም አንተ ነው የተካፈለ ቡድን መሆኑ እናውቃለን። እኛም በአለም በተጫዋቾቻችን ሪሶርስ መሰረት የተቻለውን ጥረት አድርገን ያን ጨዋታ ለማሸነፍ ከፍተኛ ጥረት እናደርጋለን። አሁንም ከዚህ በፊት የነበሩ ድንን ድክመቶች ላይ አይሳተን ለዚያ ጨዋታ ዝግጅን ሆናለን ብዬ አስባለሁ። ትናንት የኢትዮጵያና ቡርኪና ፋሶን ሴቶች እግር ኳስ ጨዋታን ለማሳተል በአዲስ አበባ ስቴዲየም በርካታ ህዝብ ተገኝቷል። ስታዲየሙ ከተገኘው ተመልካች መካከል ቡድናቸውን ለመደገፍ የወጣት ሴቶች ቁጥር ከመቼውም ጊዜ የበለጠ ነበር። በሌላው የእግር ኳስ ዜና በሀገር ውስጥ ክለቦች ውስጥ የውድድር ላይ የሚጫወቱ ብቻ የሚሳተፉበት የቻን አፍሪካ እግር ኳስ ዋንጫ ማጣሪያዎቹ በተለያዩ የአፍሪካ ከተሞች ባሳለፍነው ሳምንት መጨረሻ ላይ ተከናውነዋል። እዚሁ ማጣሪያ ተሳታፊ የሆነው የኢትዮጵያ ብሔራዊ ቡድን ከቡሩንዲ አቻው ጋር ቡጁምቡራ ላይ ባለፈው አርብ ተጫውተው ባለሜዳው የቡሩንዲ ብሔራዊ ቡድን ሁለት ልባዶ አሸንፏል። ጨዋታው በተጀመረ ሁለት ደቂቃ ባልሞላ የአስተናጋጅ ቡድን ዘጠኝ ቁጥሩ ማላማ ሁጎ በግንባር ገጭቶ ዋልያዎቹን አስደንግጧል። በዚሁ ውጤት ለረፍት የወጡት ሁለቱ ቡድኖች እንቅስቃሴያቸው ደካማ እንደነበርም ከስፍራው የደረሱ ዘገባዎች ሲጠቁሙ፣ ጨዋታው በአንድ ለባዶ አለቀ እየተባለ ሲጠበቅ የመጀመሪያ ጎል አስቆጠረው ልማደኛው አቡጎ በተመሳሳይ በግንባሩ ሁለተኛውን ጎል ከመረብ አስቆጥሯል። ሁለት ተጫዋቾችን በጉዳትና በቅጣት የወጡበት የኢትዮጵያ ብሔራዊ ቡድን በጎዶሎ መጫወቱ ጎድቶታል። አሰልጣኙ ዮሐንስ ሳህሌና የዋልያ ተጫዋቾችን የፊታችን እሑድ አዲስ አበባ ላይ በሚደረገው የመልስ ጨዋታ ውጤቱን ቀልብሰው ወደ ቀጣይ ማጣሪያ ለማለፍ ከባድ የቤት ስራ ጠብቋቸዋል። ይኸው ነው በእኔ በኩል ያለው፣ ሰለሞን አመሰግናለሁ ገዛኸኝ። በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።